አሁን አዲሶቹ የኢትዮጵያ መሪዎች ላይ ወደሚያተኩረው የዕለቱ አብይ ርዕስ እንሸጋገር። ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እንዲሆኑ የኢህአደግን ምክር ቤት ሙሉ ድጋፍ ያገኙት አቶ ኃይለማርያም ደሳለኝ ለኃላፊነቱ በቂ ዝግጅት ያላቸውና መልካም ሰብእናም የተላበሱ ናቸው ሲሉ በቅርብ የሚያውቋቸው ይናገራሉ። አቶ ኃይለማርያም ደሳለኝ ማን ናቸው? ከትናንት እስከ ዛሬ ያለውን የትምህርት የስራና የግል ህይወታቸውን የዳሰስንበት ዘገባ አለ። እስክንድር ፍሬው በደርግ መንግስት የመጨረሻ ጥቂት ዓመታት በአዲስ አበባ ዩኒቨርሲቲ የቴክኖሎጂ ፋክልቲ የሲቪል ኢንጂነሪንግ ትምህርታቸውን ይከታተሉ ነበር። ያኔ የሚታወቁትም በፖለቲካ ዝንባሌያቸው ሳይሆን በዝምተኝነታቸውና በትምህርታቸው ላይ በሚያሳዩት ብቃት እንደነበር በጊዜው የሚያውቋቸው ይናገራሉ። በተማሪዎቹ ቋንቋ የዚያን ጊዜው ሰቃይ ተማሪ ነበሩ ይላሉ እነዚህ ወገኖች። በ1980 ዓ ም ከዚሁ ዩኒቨርሲቲ የተመረቁትም በከፍተኛ ማዕረግ መሆኑን ያስረዳሉ። ዛሬ 47 ዓመታቸው ነው ይህ ሰው እርግጠኝነትም የኢትዮጵያ መሪ ናቸው። አቶ ኃይለማርያም ደሳለኝ ኢትዮጵያን ለቀጣዮቹ አመታት የሚመሩት፣ አቶ ኃይለማርያም ደሳለኝ ማን ናቸው? የተወለዱት በደቡብ ኢትዮጵያ ወላይታ ዞን ከአዲስ አበባ 300 ኪሎ ሜትር ርቀት ላይ በምትገኘው አረካ ከተማ ነው። በነሐሴ 1957 ዓመተ ምህረት የመጀመሪያና ሁለተኛ ደረጃ ትምህርታቸውንም በዚያው አካባቢ አጠናቀዋል። ከአዲስ አበባ ዩኒቨርሲቲ የቴክኖሎጂ ፋክልቲ በሲቪል ምህንድስና በከፍተኛ ማዕረግ ከተመረቁ በኋላ ደግሞ ለከፍተኛ ትምህርት ወደ አውሮፓ ሄደዋል። በፊንላንድ ከሚገኘው ታምፕር ዩኒቨርሲቲም የሲቪል ምህንድስና ዘርፍ በሆነው የውሃና ኢንቫይሮንመንታል ምህንድስና የማስተርስ ዲግሪያቸውን በማዕረግ አግኝተዋል። በኋላ ላይ ደግሞ በአሜሪካ ካሊፎርኒያ ከሚገኝ ዩኒቨርሲቲ በስራ አመራር ተጨማሪ የማስተርስ ዲግሪ ተቀብለዋል። ስራ የጀመሩት በአርባ ምንጭ ዩኒቨርሲቲ ረዳት ሌክቸረር በመሆን ሲሆን በኋላ ላይ ደግሞ ሬጅስትራርና ዲን በመሆን አገልግለዋል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የሚሰሩት ዶክተር ስለሽ በቀለ አቶ ሀይለማርያምን በአዲስ አበባ ዩኒቨርስቲ ተማሪነት፣ በኋላም በአርባ ምንጭ ዩኒቨርሲቲ መምህርነት ያውቋቸዋል። አቶ ሀይለማርያም ሙሉ በሙሉ ወደ ፖለቲካው ሲገቡ እርሳቸውን ተክተው የአርባ ምንጭ ዩኒቨርሲቲ ዲን የነበሩትም ዶክተር ስለሽ ናቸው። ከአቶ ሀይለማርያም ጋር ያላቸው ግንኙነት እስካሁንም መቀጠሉን ይናገራሉ። እርሳቸው ጠንካራና ተፈጥሯዊ መሪ ናቸው የሚሉት ዶክተር ስለሺ የኢትዮጵያ መሪ በመሆናቸው መደሰታቸውን ይገልጻሉ። የአገሪቷን የልማት ራእይ፣ የፖለቲካ ፕሮግራሞች ወደፊት የማስኬት ብቃትና ክህሎት ያላቸው እንዲሁም ደግሞ በቂ የሙያና የትምህርት ዝግጅት ያላቸው ስለሆኑ ሀገራችንን ወደ ጥሩ ደረጃ ያደርሳሉ ከሚል ግምት በቅርብም ደግሞ ስለማውቃቸው እጅግ በጣም መልካም ስብና ያላቸው ሰው በመሆናቸው ሀገራችንን በጥሩ ሁኔታ ይመራሉ የሚል እምነት ስላለኝ ደስታ ነው የተሰማኝ። አቶ ኃይለማርያም የፖለቲካ አመራር በመሆን ተሳትፎ የጀመሩት በዚያው በአርባ ምንጭ ዩኒቨርሲቲ እያሉ እንደሆነ ዶክተር ስለሺ ይናገራሉ። ይህ ጅማሪያቸውም የደቡብ ክልል ምክትል ፕሬዚዳንት እስከመሆን አደረሳቸው። የዚያን ጊዜው የክልሉ ፕሬዝዳንት አቶ አባተ ኪሾ ከፕሬዝዳንትነት ሲነሱም አቶ ኃይለማርያም የክልሉ ፕሬዝዳንት ሆኑ። እናም የኚህ ሰው የመጀመሪያው ከፍተኛ ኃላፊነት ከ15 ሚሊዮን ሕዝብ በላይ የሚኖርበትን ከ45 ብሔረሰቦች በላይም የሚገኙበትን የደቡብ ክልል ማስተዳደር ሆነ። ወደ ፌዴራል መንግስት ኃላፊነት የመጡት የጠቅላይ ሚኒስትር መለስ ዜናዊ የማህበራዊ ጉዳዮች አማካሪ ሚኒስትር ሆነው ሲሾሙ ነው። ከዚያ በኋላም በፓርላማው የመንግስት ተጠሪ ሚኒስትር ሆነው አገልግለዋል። በ2002 የተካሄደውን ሀገር አቀፍ ምርጫ ተከትሎ ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው ተሾሙ። የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ከዚህ ዓለም በሞት መለየት ተከትሎ ደግሞ ቀጣዩ የሀገሪቱ መሪ እንዲሆኑ የፓርቲያቸውን ድጋፍ አግኝተዋል። ለረጅም ጊዜ የሚያውቋቸው ዶክተር ስለሺ ለዚህ ኃላፊነት ትክክለኛ ምርጫ ናቸው ይላሉ። በአንዳንድ አስተያየት ሰጪዎች ለስላሳ ተብለው መገለጻቸውንም አይቀበሉም። መጠንከር በሚያስፈልግበት ጊዜ በጣም ጠንካራ የሚሆኑ ሰው ናቸው። ለስላሴ እንግዲህ የተለያዩ አስተሳቦችን ለማካተት በሚሞክርበት ጊዜ የሁሉንም የማዳመጥ ባህል ለስላሳ የሚያስደርግ ከሆነ አላቅም። ነገር ግን በሚሰጡት ውሳኔ ጥሩውን ከመጥፎ ለይቶ ጀጅመንት ወይም የራስን አቋም የመያዝ ላይ እጅግ በጣም ጠንካራ ሰው ናቸው፣ እኔ እስከማውቀው ድረስ። እንግዲህ ለስላሴ ሌላው መግለጫው ምናልባት እንግዲህ አቶ ኃይለ ማርያም ኮስተራ ሰው አይደሉም፣ ሁሉንም ሰው ቀርበው የሚያናግሩ በዛ ዩኒቨርሲቲ ውስጥ በነበርንበት ጊዜ አሁንም እንኳ ቢሄዱ እያንዳንዱ ሰው ቤት ገብተው እንዴት ናችሁ ብለው ሁሉንም ሰው የሚያነጋግሩ ሰላምተኛ ሰው ትሁት ሰው በመሆናቸው ምናልባት ያለስላሳ ካላስደረጋቸው በስተቀር በሚሰጡት አመራርና ውሳኔ ጠንካራ አቋሚ ያላቸው ሰው ናቸው። አዲሱ ጠቅላይ ሚኒስትር በተለያዩ የኃላፊነት እርከኖች ላይ የተፈተኑ መሆናቸውንም ዶክተር ስለሺ ያምናሉ። በተለያዩ እርከኖች ላይ እንደተፈተኑት እጅግ በጣም ውጤታማና ብቁ ሰው በመሆናቸው ነው እንጂ እኔ እንደምገምተው ኢህአዴግም ቢሆን ጠንካራ ያልሆነና ብቃት የሌለውን ሰው ዝም ብሎ የሚያስቀምጥ አይመስለኝም። ጠቅላይ ሚኒስትር መለስም እሳቸው ጋር በሚሰሩበት ጊዜ አይ ቲንክ ውጤታማ ነገሮችን ያዩባቸው ይመስለኛል። ለዚህም ነው አብረው የሰሩት የእሳቸውም ድጋፍ ያልተለያቸውና ለዚህ ደረጃ የደረሱት በእኔ አዲሲቷ ቀዳማዊት እመቤት ሮማን ተስፋዬ ይባላሉ። ከሁለተኛ ደረጃ ትምህርት ቤት ጀምሮ ከአቶ ኃይለማርያም ጋር የሚተዋወቁ ወደ ዩኒቨርሲቲ ከገቡ በኋላ ደግሞ በጓደኝነት አብረው የቆዩ ናቸው። ወይዘሮ ሮማን ያጠኑት ግን ሲቪል ኢንጂነሪንግ ሳይሆን ኢኮኖሚክስ ነው። በዚሁ የትምህርት ዘርፍም የማስተርስ ዲግሪ አላቸው። በኋላ ላይም በስራ አመራር ተጨማሪ የማስተርስ ዲግሪ አግኝተዋል። በተለያዩ የመንግስት መስሪያ ቤቶች ያገለገሉት ወይዘሮ ሮማን ከቅርብ ጊዜ ወዲህ ደግሞ በተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ውስጥ በመስራት ላይ ናቸው። አቶ ሀይለ ማርያም ና ወይዘሮ ሮማን ሶስት ሴት ልጆችን ያፈሩ ሲሆን ያስተማሯቸውም በመንግስት ትምህርት ቤቶች ነው። የመጀመሪያ ልጃቸው በመንግስት ዩኒቨርሲቲ የሕክምና ትምህርቷን በመከታተል ላይ ናት። ሁለተኛ ልጃቸው ደግሞ እርሷን በመንግስት ዩኒቨርሲቲ ምህንድስና ታጠናለች። ሶስተኛ ልጃቸው ከአንድ የመንግስት ሁለተኛ ደረጃ ትምህርት ቤት ከፍተኛ ውጤት በማምጣቷና በውድድርን በማሸነፏ ነጻ የትምህርት እድል አግኝታ ወደ ዓለም አቀፍ ትምህርት ቤት ተዛውራለች። ዛሬ አቶ ኃይለማርያም በህዝብ ብዛት ከአፍሪካ ሁለተኛ የሆነችውን ኢትዮጵያን የመምራት ከባድ ኃላፊነት ተረክበዋል። በቤተሰብ ኃላፊነት ያገኙትን ስኬት በሀገር መሪነትም የሚደግሙት እንደሆነ ግን ወደፊት የሚታይ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አቶ ኃይለማርያም ደሳለኝ ቃለ መሐላ የሚፈጽሙበት የህዝብ ተወካዮች ምክር ቤት አስቸኳይ ስብሰባ ለፊታችን አርብ ተጠርቷል። ምክር ቤቱ የሚሰበሰበው በመደበኛ የመክፈቻ ጊዜው ማለትም በመስከረም መጨረሻ እንደሆነ ሲገለጽ የቆየና የመንግስት የኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር በረከት ስምኦን ባለፈው ቅዳሜ ለጋዜጠኞች በሰጡት መግለጫ ፓርላማውን በአስቸኳይ መሰብሰብ አስፈላጊ እንዳልሆነ ገልጸው እንደነበረ የሚታወስ ቢሆንም ይህ ሐሳብ ግን ትናንት ተቀይሮ ስብሰባው በአስቸኳይ እንዲጠራ ስለተወሰነበት ምክንያት የተሰጠ ማብራሪያ የለም። እስክንድር ፍሬውን ለዘገባው አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። ሌላው የአዲስ አበባው ዘጋቢያችን መለስካቸው አመሃ በዚሁ በአዲሶቹ የኢህአደግና የኢትዮጵያ መሪዎች ላይ አንዳንድ የአዲስ አበባ ነዋሪዎችን ስሜት ለመቃኘት ሞክረዋል። በጉዳዩ ላይ ላናግራቸው የጠየኳቸው ሰዎች ቁጥር ጥቂት የሚባል አልነበረም። ሆኖም ሀሳባቸውን በአደባባይ ለመግለጽ ፍላጎቱ ያላቸው በጣም ጥቂቶች ናቸው። እነርሱም ቢሆኑ ስማቸውን እንዲገለጽ ፈቃደኞች አይደሉም። በመጀመሪያ ለቪኦኤ ሀሳባቸውን ለማካፈል ፈቃደኛ የሆኑት ሰው እንደሚሉት አዲሶቹ የኢህአዴግ ቁንጮ መሪዎች የተመረጡት ቀደም ብሎ ነው የጠበቅነው ነው ይላሉ። በዚህ አዲስ ነገር አልጠበቅኩም፣ ምክንያቱም ይፋ የወጣው ሚዲያ ላይ ነው እንጂ አስቀድሞ የተሰራ የበስራ ነው እና አዲስ ነገር አልጠበቅንም። ተመካከል ነው የሰሩት። ቴሌቪዥን ላይ የታየው ምርጫ ትክክለኛ ምርጫ አይመስልም። ሲሆን ሲሆን እኛ የምንመኘው ይህ አይደለም ሁሉም ኢትዮጵያዊ ዜጋ የሚሳተፍበት ምርጫ ነው የጠበቅ ነው። ውጭ ያሉ አሉ፣ አገር ውስጥም ከፖለቲካው ተገለው ያሉ ሰዎች አሉ እና አዲስ ለውጥ ነውና የኛው የጠበቅ ነው። አንድም ኢትዮጵያዊ ውጭ የማይቀርበትን የምርጫ ስርዓት ነው የጠበቅ ነውና ይህኛው የተጠበቀ ነገር ነው። አዲስ ነገር የለውም። በእኔ በኩል አዲስ ነገር የለውም። ከኢህአዴግ ወደ ኢህአዴግ ነው እና ምንም ለውጥ የለውም። እኛ ተቃዋሚዎች የመሳተፉበት ሰላማዊ ሁኔታ እንዲፈጠር ነው የፈለግ ነው። ስልጣን የያዙ ሳይሆን ውጭ ተቀምጠው ስለ ሀገራቸው ማውራት ያለባቸው ሁሉም ዜጋ ነውና ሁሉም ገብቶ ይሳተፍ ነው። ይህን እምነት፣ በጣም አመሰግናለሁ። የኢህአዴግ ደጋፊነታቸውን የገለጹት ሰው ደግሞ እንዲህ ብለዋል። እኛም የኢህአዴግ ደጋፊ ነን እና እነሱ ያው እነሱ አምነውበታል። የተማረ ሰው ነው ብለው ነው ያስቀመጡት። አቶ መለስ ከመሞታቸው በፊት ብዙ ነገር አስቀምጠዋል። ያው በዛ መሰረት ነው ሁሉም ስራ የሚሰራው ማለት ነው። እኛ እነሱ የተማመኑበትን ነገር መቼም አንቃወምም። ችግርም ካለ ያው በመነጋገር የሚፈታ ነገር ስለሚኖር ብዙም አንጠራጠርም። ችሎታ አላችሁ ብላችሁ ታምናላችሁ። እነዚህ ሰዎች እኛም አናቃቸውም ምክንያቱም አቶ አይለ ማርያም ናቸው መሰለኛ አሁን የተመረጡት እሳቸው ምክትል ዋና ሊቀመንበር ነው። ከእሳቸው ውጭ ደግሞ አሉ የድርጅት አባላት ማለት እኛ የምናውቃቸው። ለምሳሌ አሁን እና አባዱላ ገመዳ አፈ ጉባኤ ናቸው መስለኝ እሳቸው አሉ። በቃ የሚታወቁ አሉ። እና እኛ በእነሱ እንተማመናለን። እነሱ ደግሞ አምነውበት ነው መስለኝ ይህን ነገር ሙሉ ለሙሉ የተቀበሉት ለዚህ ሲባል እኔ በበኩሌ ብዙም ጥርጥር የለኝም። ሌላው ሀሳባቸውን የገለጹት ሰውም ቢሆኑ በምርጫው እንደተደሰቱና ችግር ቢያጋጥምም መፍትሄ ለማግኘት ከባድ እንደማይሆን ነው እምነታቸው። አንድ ሊቀ መንበር ሲመረጥ ከኋላ ብዙ አማካሪዎች ይኖሯሉ ብዙ የሚደገገፉ ሰዎች ስለሚኖሩ በዚህ ስጋት ይገባናል ብዬ አልጠብቅም። ብዙ ፕሮፌሽናሎች አሉን። ብዙ ፕሮፌሰሮች አሉን መንገድ ብሽቱ እንኳን ወደ መንገድ መመለስ የሚችሉ ብዙ የተማሩ ሰዎች ስላሉ ኢትዮጵያ በዚህ በዚህ ትደናቀፋለች ብዬ አልገምትም። መወቃቀስ እንዳይኖር፣ መናነቅ እንዳይኖር፣ እንዲሁም መከፋፈል እንዳይኖር ሊቀ መንበር የተመረጡ አቶ ኃይለማርያም ደሳለኝም ሁሉንም በእኩልነት ፕራይም ሚኒስትራችን በነበሩበት ጊዜ ለብሔር ብሔረሰብ እንዲሁም ይሄ ይሄ ነው ብሎ ሳይከፋፍሉ ሁሉንም አገናኝቶ በሃይማኖት ክፍፍልነት ሳይኖር፣ በከለር ሳይከፋፈሉ፣ በብሔር ሳይከፋፈሉ በአንድ እንደ አንድ ቤተሰብ አንድ ላይ ይዞ እያካሄዱ እንደነበሩ አሁንም ያ ፐርፎርማንሱ እንደማይ እንደማይወርድ እርግጠኛ ነኝ እና ስለዚህ በዚሁ ቢቀጥል አሪፍ ነው። የተመረጠው ምርጫ ደስ ብሎኛል። ገና ከወዲሁ በተመራጮች ላይ ሀሳብ ለመሰንዘር አስቸጋሪ የመሰላቸው ሰው ደግሞ በተግባር እንፈትናቸው የሚሉ ይመስላል። የተመረጠው መቼም በምክር ቤት ታምኖበት ነው አይደለ? የኢህአዴግ ምክር ቤት አምኖበት የተቀበላቸው ናቸው። ስለዚህ ያምነባቸውን እድል ሰጥቶ ማየት ነው እና ከተሰራ በኋላ ያው ከዛ በኋላ ውጤቱን እናያለን ማለት ነው። በመተሳሰብ ሳንከፋፈል ማለት ነው። በመተሳሰብ ማየት አለብን። ባሳለፍነው ሳምንት መጨረሻ ላይ በኢህአዴግ ምክር ቤት ለድርጅቱ ሊቀመንበርነት የተመረጡት አቶ ኃይለማርያም ደሳለኝ የሕዝብ ተወካዮች ምክር ቤት የሶስተኛ ዓመቱን የሥራ ጊዜ በሚጀምርበት ወቅት በጠቅላይ ሚኒስትርነት እንደሚሾማቸው ይጠበቃል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ፕሮግራም